አስር ቀን አስተጋበ ወልወቶ ጻርቃኑ አስተጋበ ወልወቶ ጻርቃኑ አስተጋበ ጣርቃኖ እለ ይገብሩ መስዋዕተ እለ ይገብሩ መስዋዕተ ዘበሕጉ ይነግራ ሰማያት ይነግራ ሰማያት ይነግ